አዲስ አበባ ውስጥ የውሃ አቅርቦት ፈረቃ መጀመሩ ተገለጸ። ፈረቃው የተጀመረው ኤልኒኞ ባስከተለው ተጽዕኖ ምክንያት እንደሆነ ነው የተነገረው። ፈረቃው ተግባራዊ የሚደረገው በተወሰኑ የከተማይቱ አካባቢዎች ላይ መሆኑን የአዲስ አበባ የውሃና ፍሳሽ ባለስልጣን አመልክቷል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው። በተወሰኑ የአዲስ አበባ አካባቢዎች ውሃ በፈረቃ ብቻ ማቅረብ የግድ የሆነው ኤልኒኖ ባስከተለው ድርቅ ምክንያት የግድቦች ክምችት በመቀነሱ እንደሆነ ተጠቁሟል። በተለይም ከከተማዋ የውሃ ቅርቦት ሩብ ያህሉን የሚሸፍኑት የለገዳዲና ና የድሬ ግድቦች የዚህ ተጽዕኖ ተጋላጭ መሆናቸው ተጠቅሷል። የለገዳዲ ግድብ በድርቁ ምክንያት በተገቢው መንገድ ውሃ መያዝ እንዳልቻለ የአዲስ አበባ ውሃና ፍሳሽ ባለስልጣን የህዝብ ግንኙነት ኃላፊ ወይዘሮ እጸገነት ተስፋዬ ለአገር ውስጥ የመገናኛ ብዙሀን ተናግረዋል። በዚህም ምክንያት በተወሰኑ የከተማዋ አካባቢዎች የፈረቃ አሰራር መጀመሩን ይፋ አድርገዋል። ከየካቲት 24 ጀምሮ በተወሰነ መልኩ ጀምረናል። ምርታችን ላይ ወደ 30 ሺህ ሜትር ኪዩብ የሚሆን የቀር ምርታችን ላይ ቀንሷል ማለት ነው። ከግድቡ የምናገኘው ያ ስለሆነ ከለገዳዲ 24 ሰዓት የሚያገኙት ጋር በተወሰነ መልኩ ፈረቃው ቢያንስ ስቴብል ሆኖ ቋሚ ሆኖ የሚሄድበትን ሁኔታ ይፈጥራል። የአዲስ አበባና በዙሪያው ያሉ ከተሞች ነዋሪዎች በውሃ እጥረት መማረር ከጀመሩ ወራት አስቆጥረዋል። ችግሩ ከኤልኒኖ ጋር የተያያዘ መሆኑ የተብራራው ግን ዘግየት ተብሎ ነው። የውሃ እጥረቱ ላልተወሰነ ጊዜ እንደሚቀጥልም ግልጽ ሆኗል። ይህም ሆኖ ችግሩን ለማቃለል ጥረቶች እንደሚቀጥሉ ወይዘሮ ጸገነት አብራርተዋል። የውሃ አቅርቦቱ ወደ ነበረበት ሁኔታ የሚመለሰው መቼ እንደሆነ ኃላፊው አልጠቀሱም። የተጠቃሚዎች የቅርብ ጊዜ ተስፋ ምን እንደሆነ የጠየኳቸው የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ሞቱማ መቃሳም በአጭር ጊዜ ወደ ነበረበት እንደሚመለስ ከመናገር ተቆጥበዋል። ዋናው ተስፋው ያለውን የውሃ ምንጭ ማስፋት ነው ከጉድጓድ ውሃም የሚገኘውን ከተለያየ አካላት የሚገኘውን የውሃ ምንጭ ማጠናከር ነው። አንዱ እሱ ነው። ሁለተኛው የተገኘውን ውሃ በአግባቡ ማስተዳደር ነው፣ ለሁሉም ተጠቃሚ በአግባቡ ማዳረስ። ሁለት ነገር ነው ያለው። እነኚህ ሁለቱ ከተሰሩ የተሻለ የውሃ አቅርቦት ይኖራል ብዬ ነው የምገምተው። እናም የኤልኒኖ ተጽዕኖ መገለጫው የተለያየ፣ ጉዳቱም ዘርፈ ብዙ ሆኖ ቀጥሏል። አስር ነጥብ ሁለት ሚሊዮን ኢትዮጵያውያን የአስቸኳይ ጊዜ የምግብ እርዳታ ያስፈልጋቸዋል። ከተሞችን ደግሞ እንደዚህ ለውሃ እጥረት አጋልጧል። ምን እንደሚከተል ለማወቅም ቀጣዩን የክረምት ወቅት መጠበቅ የግድ ሆኗል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ